ሰላም ላብራኪከ ለአውታር አስግደተ እንዘ ያርጋ ላይለ ወንዘ ወረዳ ታይተ ጊዜ ተቀባይከ ክርስቶስ ዘአልባስጥሮ ስፍረተ ገብረከሰ እንፈተውኩ አሚሃ እለተ ማርያም ተኮነን ሄተ